ወይዘሮ ሳንሱሺ ዛሬ ማለዳ በፓርቲያቸው ጽህፈት ቤት ለተሰበሰቡት ደጋፊዎቻቸው ባደረጉት አጭር ንግግር አሸናፊ ያልሆኑ እጩዎቻቸው እንኳ ቢሆኑ ውጤቱን ማክበር የሚገባቸው መሆኑን አስታውቀው ህዝቡ ግን አጠቃላይ ውጤቱን በተረጋጋና በሰላማዊ ሁኔታ እንዲጠባበቅ አሳስበዋል። ከሁሉም በላይ በምርጫ የተሸነፉ ቡድኖችን መተንኮስና ስሜታቸውን መንካት ተገቢ አይደለም በማለትም የተቃዋሚዎቻቸውን ስሜትና መብት ማክበር አስፈላጊ መሆኑን አስታውቀዋል። ወይዘሮ አውሳንሱቺ በሀገራቸው መያንማር፣ በቀድሞዋ በርማ ለበርካታ ዓመታት ተተክሎ የቆየውን የወታደራዊ አገዛዝ ለማስወገድ ያደረጉት ትግልና የከፈሉት መስዋዕትነት በአገራቸው ህዝብ ብቻ ሳይሆን በዓለም አቀፍ ደረጃም እስከ ኖቤል የሰላም ሽልማት አሸናፊነት አብቅቷቸዋል። እንደ አውሮፓ አቆጣጠር 1990 ዓ በበርማ በተደረገው ምርጫ ፓርቲያቸው የዲሞክራሲ ሊግ ማሸነፉ ሲታወቅ ነበር፣ ወታደራዊ አገዛዙ ውጤቱን ሽሮ ወይዘሮዋን ለ15 ዓመታት ያህል በቤት ስር ያስቀመጣቸው። እሳቸው ግን ከእስር ቤታቸውም ቢሆን ለሰላምና ዴሞክራሲ የሚያደርጉትን ትግል በጽናት በመቀጠላቸውና በህዝባቸውም ትግል ወታደራዊ መንግስት የፖለቲካ ማሻሻያ እርምጃዎችን እንዲያደርግ በመገደዱ እንደ ኤሮፓ አቆጣጠር በ2012 ዓ ም ወይዘሮ አሳንሱቺና ፓርቲያቸው የፖለቲካዊ ሂደት አካል እንዲሆኑ መወሰኑ የሚታወቅ ሲሆን በዚህ የማሻሻያ ፕሮግራም መሰረት ነው የትናንቱ ምርጫ ሊደረግና ለመያንማር አዲስ ምዕራፍ ከፋች ነው የተባለ ውጤት ሊገኝ የቻለው። ምርጫው ሰላማዊና ከመራጩ ህዝብ ሰማኒያ ከመቶ በላይ የተሳተፈበት እንደነበር ታውቋል። ከ10 ሺ በላይ የምርጫ ታዛቢዎች ምርጫውን የታዘቡ ሲሆን የአውሮፓ ህብረት የምርጫ ታዛቢ ቡድን ኃላፊ ሚስተር አሌክሳንደር ክራፍ ላምበስዶርፍ ምርጫው ጤናማና ተስፋ ዘጭ እንደነበር ነበር ሲናገሩ የተሰሙት። የሌለው ምርጫ እንዲሆን አንጠብቅም። የማያንማር መንግስት አለም አቀፍ የምርጫ ታዛቢዎችን ሲጋብዝ ይህ የመጀመሪያው ሲሆን፣ ይህ በራሱ አንድ እርምጃ ነው ብለን እናምናለን በማለት ምንም እንኳ ምርጫው አንዳንድ ውስንነቶች ቢታዩበትም አጠቃላይ ሂደቱ ግን ጤናማ የነበረ መሆኑን አስታውቀዋል። የሚያንማር ወታደራዊ መንግስት ምንም እንኳ የፖለቲካ ማሻሻያ እርምጃ በመውሰዱ የወይዘሮ አሳንሶ ቺን ፓርቲና ሌሎችም ለምርጫ ቅርበው እንዲወዳደሩ ቢፈቅድም ሁሉንም የህብረተሰብ ክፍሎች በማሳተፍና የምርጫ መብታቸውን በማስጠበቅ በኩል ግን ብዙ እንደሚጎለው ነው የሚታወቀው። ከፓርላማው መቀመጫ 25 ከመቶ ለወታደሩ ተወካዮች ያለ ምርጫ የተመደበ ሲሆን በርካቶች አናሳ ብሔረሰቦችና በተለይም ምንጫቸው ከጎረቤት ሀገር ነው በሚል በርካታ የእስልምና እምነት ተከታዮች የምርጫ መብት ተነፍጓቸዋል። በዚህም ምክንያት ምርጫው ሙሉ በሙሉ ነፃና ፍትሐዊ አሳታፊ አልነበረም ነው የሚሉት የመብት ተከራካሪ ቡድኖች። ያም ሆኖ ግን ሚያንማር ለነፃ ምርጫና ዲሞክራሲ ከተጓዘችበት ረጅም ጉዞ አንጻር የትናንቱ ምርጫና ውጤቱ አገሪቱን ወደ ሌላ አዲስ ምዕራፍ እንደሚያሸጋግራት ነው በሁሉም ቦታ እየተገለጸ ያለው። ወይዘሮ አንሳን ሱቺ ምንም እንኳ በአገራቸው በሚገኙት አናሳ የሙስሊም ማህበረሰብ አባላት ላይ የሚፈጸመውን ጥቃት በመከላከልና በማውገዝ በኩል ቸልተኝነት ታይቶባቸዋል በመባል ቢወቀሱም ለሰላማዊ ትግል ያላቸው ጽናትና ያስገኙት ውጤት ግን አሁንም ከአገራቸው አልፎ በሌሎችም ሀገሮች በአርአያነት ያስጠራቸዋል። ያም ሆኖ ወይዘሮ ሱቺ ወደፊት የሚያጋጥማቸው ፈተና የሚከብድ እንጂ ቀላል እንዳልሆነ ነው የሚገመተው አገሪቱ የሀብታም ድሃ የሆነችና በርካታ የብሔረሰብና የሃይማኖት ውጥረት ያለባት ነች። እሳቸውም ከሟቹ እንግሊዛዊ ባለቤታቸው ልጆች ያላቸው በመሆኑ ህገ መንግስቱ ፕሬዚዳንት እንዳይሆኑ ያገዳቸዋል። በመሆኑም ፓርቲያቸው ያለ ምርጫ ከተመደቡት የወታደራዊ ተወካዮችና ክልሎች ፓርቲዎች ጋር እንዴት አብሮ መስራት እንደሚችል ገና ግልጽ አይደለም። ይህ ግን በማያንማር የቀደደውን የዴሞክራሲ ጮራ እንደማያደበዝዘውና የወይዘሮ ሱቺን ዝናና የሰላማዊ ትግል ተምሳሌነትም እንደማይቀይረው ነው የዴሞክራሲና ነፃ ምርጫ ናፋቂዎች የሚመኙት። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።